ባለፈው ሜዲትሬንያን ባህርን ለመሻገር ከተሳፈረችበት ጀልባ ባሳፈራት የጀርመን መርከብ ላይ ልጇን የተገላገለችው ሶማሊያዊት ፍልሰተኛ ጀልባው ላይ የተሳፈርኩት ከነ ጽንሴ ብሞትም ልሙት ብዬ ነው አለች። የሶማሊኛ አገልግሎት ዘጋቢ አብዱል አዚዝ ኦስማን ያስተላለፈልን ዘገባለ ቆንጅታዬ ታቀርበዋለች። የ33 ዓመቷ ራህማ አቡካር በእርግዝናዋ ወቅትና በኋላም ባለፈው ነሐሴ ወር በጀርመኑ የባህር ኃይል መርከብ ላይ ምጧ ሲመጣ ለፈችው ከባድ ስቃይ ጀርመን ውስጥ ለቪኦኤ አውስታለች። ጉዞው እጅግ በጣም አደገኛ ነበር፣ ግን ልጄን በምንም አይነት ሊቢያ ውስጥ ለመውለድ አልፈለግኩም ብላለች። ዞር ብሎብኝ ነበር። አምስት ወር ሙሉ ስጓዝ ስለነበር ድክም ብሎኛል። ልጄን ሊቢያ አልወልድም ብዬ ነው ብንሞትም እንሞት ብዬ የተነሳሁት። ሊቢያ ውስጥ ያሳለፍኩት ሁኔታ ከባህር ጉዞው የባሰ ነበር ያለችው ራህማ አንዱን አሰቃቂ ድንገት እንዲህ ስትል ታስታውሳለች። አንዷ ነፍሰ ጡር ሴት በሊቢያ ጠረፍ አንዱ ጀልባ ላይ ልትሳፈር ስትል ልጇን ተገላገለችና እዚያው ጋር ሞተች። ልጇም ወዲያው ሞተ። ሌላም እርጉዝ ሴት ጀልባው ላይ ነበረች። እሷ ግን በህይወት አውሮፓ ደርሳለች። ራህማ አሊ እሷንና ሌሎች አብረዋት የነበሩትን አራት መቶ ሰላሳ አምስት ስደተኞችና ፍልሰተኞች የጀርመኑ የባህር ኃይል መርከብ ደርሶ ካተረፋቸው በኋላ ነው መርከቡ ላይ ምጥ ያዛት። ራህማ ሕፃኗን ሶፊያ ብላታለች። የአውሮፓ ህብረት ሜዲተራኒያን ላይ ስደተኛ በድብቅ በማሻገር የሚጠረጠሩ ጀልባዎችን እያሳደደ ከሚይዝባቸው ስምሪቶቹ አንዱን ሶፊያ ሲል በህፃኗ ስም ሰይሞታል። ልጄ እድለኛ ነች በማለት መደሰቷን የገለጸችው ራህማ የአውሮፓ ህብረት የኔን የጥገኝነትና የህፃኗን የሶፊያን የዜግነት ማመልከቻ ተቀብሎ ይፈቅድልናል ብዬ ተስፋ አድርጋለሁ ብላለች። የ33 ዓመቷ ራህማ ሌሎች ሰባት ልጆቿንና አባታቸውን ሶማሊያ ትታ ነው አምስት ወር ሙሉ ባደገኛው ጉዞ ስቃይ ያሳለፈችው። በስፋት በሚካሄዱት ግጭቶች ምክንያትና በጣም ከባድ የሆነው የኑሮ ሁኔታ አስገድዶኝ ልጆቼንና ባሌንትቼ የተሻለ ኑሮና ተስፋ ፍለጋ ወጣው። ታዲያ ራህማ ሰዎች በተለይም ነፍሰ ጡሮች ይህን አደገኛ ጉዞ እንዲህ ብለው እንዳይሞክሩ በማለት ነው የምትመክረው ተሪ ነው መገፎ ወጥ መንገድ መሰደድ በጣም ከባድ ነው። ሊቢያ ውስጥ ብዙ ሶማሌዎችና ሌሎችም ስደተኞችና ፍልሰተኞች በሕገ ወጥ አሸጋጋሪዎች ሰቆቃ ይፈጸምባቸዋል። ሕይወትህ በቋፍ ነው የምትሆነው። ለእርጉ ሴት ደግሞ ይብሳል፣ መንገዱ ላይ መሞትም ይኖራል። የአውሮፓ ሕብረት የስደቱ ጎርፍ የሚገታበት አንዳች መላ ለማበጀት እየሞከረ ነው የሚገኘው። አፍሪካውያኑ ስደተኞች ህይወታቸውን ለአደጋ አጋልጠው መትመማቸውም እንደቀጠለ ነው።